ጤናና አካባቢ ሀገራችን መቼም የብዝሃ ህይወት ቋት ነን ትልቅ ሀብት አለን በአግባቡ አልተጠቀምንበትም የሚያሳዝነኝ እሱ ነው ይላሉ የእጽዋት ተመራማሪው ፕሮፌሰር ሰብስቤ ደምሰው ፕሮፌሰር ሰብስቤ የያዝነው ጎርጎሮሳዊ ዓመት 2016 መቀመጫውን ብሪታንያ ያደረገው የሮያል ቦታኒካል ጋርደንስ የኪው ኢንተርናሽናል ተሸላሚ ሆነዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ኢትዮጵያ በብዝሃ ሕይወት ስብጥር የታደለች መሆኗን የሚናገሩት የእጽዋት ተመራማሪው፣ ዘራቸው ፈጽሞ ሊጠፋ የሚችል ስጋት የተጋረጠባቸው እጽዋት መኖራቸውንም ያመለክታሉ። ፕሮፌሰር ሰብስቤ ስላገኙት ሽልማትና ስለ ኢትዮጵያ የእጽዋት ሀብት ያካፈሉንን እንድናጋራችሁ ለጥቂት ደቂቃዎች አብረን እንቆይ። ላለፉት 38 ዓመታት በአዲስ አበባ ዩኒቨርሲቲ በእጽዋት ጥናትና ምርምር ላይ ጊዜያቸውን አሳልፈዋል። አሁንም በዚሁ መስክ ምርምራቸውን ቀጥለዋል። አብዛኛውን የእድሜ ዘመናቸውን በእጽዋት ምርምር ያሳለፉት ፕሮፌሰር ሰብስቤ ደምሰው የጎርጎሮሳዊ 2016 ዓመተ ምህረት የሮያል ቦታኒካል ጋርደን ዓለም አቀፉን የኪው ሽልማት ለማግኘት በቅተዋል። ይህ ተቋም በጎርጎሮሳዊ 1993 ዓ ም የተመሰረተ ሲሆን ዋና ዓላማውም የምድራችንን እጽዋት ዝርያ ማጥናት፣ መከታተልና መጠበቅ ላይ ያነጣጠረ ነው። ለዚህም በዘርፉ የሚደረገውን ጥናት ይደግፋል፣ ያበረታታል። ፕሮፌሰር ሰብስቤ በተለያዩ ጊዜያት በዚህ ዝግጅታችን ስለ ተለያዩ እጽዋት ምንነትና ጥቅም ሳይንሳዊ ማብራሪያዎችን በመስጠት ይታወቃሉ። በቅድሚያ እንኳን ደስ አሎት ነው የምለው። በተደጋጋሚ በዚህ ዝግጅት ስለ ተለያዩ እጽዋት ጥቅም አስረድተውናል። በተለይ ሽፈራው ወይም ሞሪንጋ ስለሚባለው ተክል ስለ አሎቬራ ምንዘሮች የሚባሉት የሬት ዘሮች ው በደንብ አስረድተውናል። እስቲ ምንድን ነው አዲሱ ነገር? የከዚህ በፊት ምርምሮችት ላይ የተመሰረተ ነው ሽልማቱ ወይንስ? አመሰግናለሁ ሸዋዬ። በመሰረቱ ከቀደም ሲል ከሚሰራቸው ስራዎች ጋር የተገናኘ ነው። የዚህ የኪዩ ቦታኒካል ጋርደንስ የሚባለው ዓለም አቀፍ ደረጃ በእጽዋት ሳይንስ ምርምር የሚያካሄድ ትልቁ ተቋም ነው፣ በእንግሊዝ ሀገር የሚገኝ ይህ ተቋም በተለያዩ ጊዜ የተለያዩ ሰዎችን ይሸልማል። ሽልማቱ አሁን በአንድ ጊዜ የሚሰራው ሰው ሳይሆን በረጅም ጊዜ የተሰሩ ምርምሮች ውጤቶች ምን ደርሰዋል። ከዚሁ ተቋም ጋር ያለው ግንኙነት ከነሱ ሳይንቲስቶች ጋር አብሮ መስራት የሚያካትት ነው መስፈርቱ። ዋናው ግን በኢትዮጵያ እጽዋት ጥናት ዙሪያ ላይ የተካሄዱት ውጤቶች እውቅና ለመስጠት ነው። ፕሮፌሰር ሰብስቤ ከተጠቀሰው ተቋም ጋር ከሰላሳ ዓመታት በላይ የምርምር ስራ አብረው መስራታቸውን ይናገራሉ። እሳቸውም በሀገራቸው ብዝሀ ሕይወት ዘርፍ ላይ ያካሄዱት ጥናትና ያበረከቱት አስተዋጽኦ ለዚህ ሽልማት እንዳበቃቸው ከአዲስ አበባ ዩኒቨርሲቲ ድረገጽ የተገኘው መረጃ ያመለክታል። ሽልማቱን በተመለከተ ፕሮፌሰር ሰብስቤ ግን እንዲህ ይላሉ። ይህ ሽልማት የኔ ብቻ ነው ብዬ አልወስድም። ከመጀመሪያው የብዙ ጓደኞቼ ድጋፍ ታክሎበት ትብብር ተደርጎበት የተደረገ ነው። ተማሪዎችም ያሉበት ነው። ስለዚህ ሽልማቱ የኔ ብቻ እንዳይመስል እንዲታወቅ ፈልጋለሁ። በዚሁ አጋጣሚ ከኔ ጋር አብሮ ለረጅም ጊዜ የሰራ በጣም የቅርብ ጓደኛ ባለፈው ሁለት ወር አርፏል። ፕሮፌሰር ሰርሙ ቀልቤሳ ይባላል። እሱም በዚህ ሀሳብ ውስጥ እንዲገባልኝ ይፈልጋለሁ። እሳቸው እንደሚሉት በጎርጎሮሳዊ አስራ ዘጠኝ ሀምሳዎቹ ና ከዚያም በኋላ የኢትዮጵያን ብዙ ህይወት የሚመለከቱ ጥናቶች አልነበሩም። የኢትዮጵያን የብዝሃ ህይወት መረጃ ለማሰባሰብ ፕሮፌሰር ተወልደ ብርሃን ገብረ እግዚአብሔር የጀመሩትን ፕሮፌሰር ሰብስቤ ከባልደረቦቻቸው ጋር ተረክበው ቀጥለውበት ስራውን ማጠናቀቃቸውንም ያስረዳሉ። ሰላሳ ዓመት በፈጀው በዚህ ፕሮጀክትም ከኢትዮጵያውያኑ በተጨማሪ ከ17 ሀገራት የተውጣጡ ከ119 ሳይንቲስቶች በላይ መሳተፋቸውንም ገልጸውልናል። ከተከናወነው መካከልም ምሳሌ ያላቸው እኛ የተፈቱን የእጽዋት ቤተሰቦች ሌሎች ሰዎች መስራት የማይፈልጓቸው አይነት ብዬ ብጠቅሰው፣ ምክንያቱም ለመስራት አስቸጋሪ ስለነበሩ። ለምሳሌ ያህል የሬት ዝርያ ያጠና ስባል የኢትዮጵያን የሬት ዝርያ የሚያጠና ሰው ማንም ከውጭ ከነበሩት ሳይንቲስቶች ውስጥ ብፍረቱ ያለው ስላልነበረ በቃ እኛ የራሳችንን እጽዋት ለማጥናት ከኛ የተሻለ ማን አለ ብለን እድሉን ተጠቅሜ ኢትዮጵያ ውስጥ በወቅቱ በእኛ ጊዜ በነበረ ጊዜ ከኤርትራ ጀምረን እስከ ሶማሌ ድንበር ያለውን እስከ ኬንያ ያለውን ከምዕራብ እስከ ምስራቅ ያለውን በሙሉ አብዛኛዎቹን ተጉዘን ለማጥናት እድል ነበረን። ከሰባ በመቶ በላይ እኛ ሀገር ብቻ እንደሚገኙ ብዙዎችም በፊት ስለማይታወቁ አዳዲስ ስያሜ የሰጠናቸው በሳይንስ ከተለያዩ የሀገራችን ክፍሎች ሰሜን ወደ ስድስት ሰባት ውስጥ የሚሆኑት በሳይንስ አዳዲስ ናቸው። ይሄ የመጣው ራሳችን በመስራታችን ነው። የእጽዋቱን ምንነት ለማወቅ ስነ ምህዳሩን ማጥናት እንደሚያስፈልግ የሚናገሩት ተመራማሪ ካለፉት አምስትና አራት ዓመታት በፊት ጀምሮም የኢትዮጵያን የስነ ምህዳር እጽዋት ሽፋን የሚያመለክት ዳጎስ ያለ የጥናት መጽሐፍ መዘጋጀቱንም አብራርተዋል። እንዲህ ያሉ ጥናቶች በመካሄዳቸውም በአሁኑ ጊዜ በኢትዮጵያ የሚገኙ ስድስት ሺህ እጽዋት የት እንደሚገኙ፣ ምን እንደሚመስሉ እንዲሁም የመሳሰሉት አስፈላጊ ዝርዝር መረጃዎች አሉ። ከእነዚህ ውስጥም ስድስት መቶዎቹ ኢትዮጵያ ውስጥ ብቻ የሚገኙ ብርቅዬ እጽዋት መሆናቸውም ፕሮፌሰር ሰብስቤ ገልጸውልናል። አሁን እነዚህ ይዞታቸው እንዴት ነው? እንደ ልብ የሚገኙ ናቸው? በቀላሉ ሊጠፉ የሚችሉ ናቸው? ምን አይነት ጥንቃቄ ያስፈልጋቸዋል? አንዳንዶቹ እያየናቸው የሚጠፉ ናቸው። ብዙ ጊዜ ምሳሌ የሚሰጠው አሁን ድንገተኛ ድንገተኛ በዚህ በመሀል ሀገራችን ክፍል ብቻ ነው የሚገኙ የምንጠቀመው ስሩን ነው። ገበያ ላይ ስሩን ባወጣን ቁጥር አደገኛነቱ ማየት ይቻላል የሚተከል ነገር አደለም በተፈጥሮ ነው ሰው እየጨመረ ነው እርሻ እየተስፋፋ ነው ስሩን እየሸጥነው ነው ነው ሽሩን ስንሸጥ ካልተከል ነው በጀባራችን ካልሆነ ምንም በቅርብ ጊዜ እንደሚጠፋ ጥርጥር የለኝም በግሌ። የሬት አይነቶች አሉ። በቃ አንድ ቦታ ብቻ ያሉ አሉ። ምሳሌ አሁን አንድ ደሴ አለ አለ ደሴ ብቻ ነው ያለው፣ ሌላ ቦታ የለም። ኦጋዴን ኤልኬሬ የሚባል ቦታ አለ። ኤልኬሬ ብቻ ነው ያለው፣ ሌላ ቦታ የለም። እና የተወሰኑት በቃ የተወሰነ አካባቢ ነው። እነዚህ ሰው ሲስፋፋና ግብርና ሲስፋፋ እንደሚጠፋ አይጠራጠንም። ኢትዮጵያ የብዝሃ ህይወት ቋት ናት የሚሉት ፕሮፌሰር ሰብስቤ የብዝሐ ህይወቱ መገኛ የሆነው የሀገሪቱ ደን እየተመናመነ በመሄዱ ያላትን ሀብት በአግባቡ እንዳልተጠቀመችበትም ይናገራሉ። ሀገራችን መቼም የብዝሐ ህይወት ቋት ነኝ። ትልቅ ሀብት አለን። በአግባቡ አልተጠቀምንበትም። የሚያሳዝነኝ እሱ ነው። ደኖቻችን ናቸው የብዝሐ ህይወት ቋቶች። ደኖቻችን እየጠፉ ነው። ቦታዎች ክፍት ካሉ ሰውን ጥቅም አትውሰድ ማለት አይቻልም። ነገር ግን በአግባቡ ይሄ ቦታ ለጥበቃ እናውለው፣ ይሄንን እንጠቀም ብለህ መለየት አልቻለም። ብዝሐ ህይወታችን ብዙ ሆኖ ግን ለሱ ጥበቃ ያደረግነው ነው አስተዋጽኦ ጥረት የለም። አይደለም ጥረት አለ፣ ግን አናሳል። ለዚህ መፍትሄው ደግሞ የመሬት አጠቃቀም ፕላን መኖር መሆኑን ተመራማሪው ሳይመክሩ አላለፉም። ዋና ስራቸውና ትኩረታቸው ምርምርና ግኝቱ ላይ መሆኑን የሚናገሩት የእጽዋት ምርምር ባለሙያው ኢትዮጵያ ውስጥ ብቻ እንደሚገኙ የታወቁት ብርቅዬ የሆኑት እጽዋት ዝርያ እንዳይጠፋ ጥንቃቄ የማድረጉ ስራ በቅንጅትና በጋራ መከናወን እንዳለበትም ሳያሳስቡ አላለፉም። እኛ ጋ የት የት እንዳሉ ይታወቃል። መደረግ ያለበት አግባብ ያላቸው ተቋሞች አብሮ መስራት ሲቻል ብቻ ነው። የብዝሀ ሕይወት ትልቁ ኃላፊነቱ ይሄ ነው። የት እንዳሉ ይታወቃሉ። ያንን ተግባራዊ ማድረግ የሚችል የብዝሀ ሕይወት ብቻ ነው። እኛ ልናደርገው አንችልም። ነገር ግን ተባብረን እነዚህን አድርሰን ወደ ክልሎች ወርደን ማስቆም መቻል አለብን። ሌላ ምንም አማራጭ የለንም። ከመጥፋታቸው በፊት ግን ቅድመ የሆነ መረጃ መኖር አለበት። አንድ ምሳሌ ልስትሽ እና ስፔን ሀገር ረጅም ጊዜ ነው እንግዲህ የበለጸገ ሀገር ነው። ሊጠፋ ነው ተብሎ ተነገረ። ሚዲያም ተጠንቀቁ፣ ይሄ ነገር ሊጠፋ ነው እንጠብቀው ተባለ። ምንድን ነው የሆነ ቅጠል አጥኞች ናቸው በሙሉ የጨረሱት ቢባል ማጋነን አይደለም። በቃ ይሄ ሊጠፋ ነውና አንዴ ሊሰብስበው አንዴ ሊየው አንዴ ስሩን ላስቀምጠው ያ ጥንቃቄ ያስፈልገዋል። ተከታታይነት ያለው ኑኖስቶ እርምጃ መኖር አለበት እንጂ ይሄን ብለን ስላወጣ ነው ይተርፋል ማለት አይደለም። ይሄኛውን መረጃ ለህብረተሰብ አድርሶ ህብረተሰቡ ጋር ለመስራት ያለው ትልቁ የብዝሃ ህይወት ተቋም ነው። ከክልሎች ጋር መስራት ነው። ሌላ አማራጭ የለም። ንብረቱም የህዝብ ነው። በክልልና በህብረተሰብ ደረጃ ሊቆም የሚችል ነው። ከጥናትና ምርምር ውጤቱ ህብረተሰቡ መረጃዎች እንዲያገኝም በተለያዩ እጽዋት ላይ የተካሄዱት ጥናትና ምርምሮች ታትመው በየዩኒቨርስቲዎቹ እንዲሰራጩ እንዲሁም ጥናቶቹን ለማየት ለሚፈልጉ እንዲዳረሱም ጥረት እየተደረገ መሆኑንም ከባለሙያው ለመረዳት ተችሏል። የእጽዋት ሳይንስ ተመራማሪው ፕሮፌሰር ሰብስቤ ደምሰው እንደገለጹልን አንዴ የኢትዮጵያ የእጽዋት ዝርያ በሙሉ ከተጻፈ በኋላ የተለያዩ ዩኒቨርሲቲዎች በየክልላቸው ያለውን የእጽዋት ዝርያ መጻፍ ይችላሉ። እንዲህ ማድረግ ሲቻል ደግሞ መረጃው ለህብረተሰቡ የተሻለ ቅርበት ይኖረዋል ብለውም ያምናሉ። የብዝሃ ሕይወት ቋት ያሏት ሀገር ኢትዮጵያ በዩኒቨርሲቲው ከሚከናወነው ምርምር በተጓዳኝ ሀብቷን የምትጠብቅበትን ስልት ማጠናከር እንደሚገባም ሳይመክሩ አላለፉም። ለሰጡ ማብራሪያ ተመራማሪውም በእናንተ በአድማጮች ስም ከልብ እናመሰግናለን። ለዛሬ ያልነውም በዚሁ እናብቃ። አድማጮች፣ አስተያየት ጥቆማችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሆኑ።